መጽሐፍ ቅዱስ ለሕፃናት አቅራቢዎች፣ ኖህና ታላቁ ጎርፍ። ኖህም እግዚአብሔርን የሚያመልክ ሰው ነበር። እያንዳንዱ እግዚአብሔርን ይጠላው ያመጽበት ነበር። ከዕለታት አንድ ቀን በጣም የሚያስደነግጥ ነገር እግዚአብሔር እንዲህ ሲል ተናገረ። እግዚአብሔርም ለኖህ ይህንን አመፀኛ ዓለም አጠፋዋለሁ፣ የአንተ ቤተሰብ ብቻ ሰብቻ ከጥፋትዋ ይድናል አለው። በመጨረሻም ኃይለኛ ጎርፍ እንደሚመጣና ምድርን እንደሚያጥለቀልቃት ለኖ እግዚአብሔር ተናገረው። ኖህም በጣም ሥራ በሶበት ነበር። ብዙ ሰዎች ኖ የሚሰራውን መርከብ በማየት ያላግጡበት ነበር። ኖህም ግንባታውን ቀጠለ። የጥፋቷ እንደሚመጣና ምድርን እንደሚያጠፋት ነገር ግን ንሳ እንዲገቡና እንዲመለሱ ለሕዝቡ ቢነግራቸው ሊሰሙት ፈቃደኛ አልሆኑም። ማንም አልሰማውም። ኖ ትልቅ እምነት ነበረው። እግዚአብሔር ከዚህ በፊት ዘንቦ በማያቅ መልኩ ኃይለኛ ዝናብ በምድር ላይ እንደሚያዘንብ ተናገረ። መርከቢቱም በውስጡ ሊገቡ ያሉትን ለመቀበልና ለማስገባት ዝግጁ ሆነች። እንስሳትም ተባዕትና ንስት እየሆኑ ወደ መርከቢቱ ገቡ። እግዚአብሔርም ከተለያዩ ዝርያዎች ሰባቱን አስገባቸው፣ ሁለት ሁለት እያደረገ ላካቸው። ትላልቅና ትናንሽ ወፎች፣ ጥቃቅንና ግዙፍ አውሬዎች ወደ መርከብ ውስጥ እንዲገቡ ተደረገ። እንስሳቱን ወደ መርከቢቱ ውስጥ ኖ ሲያስገባቸው ያላግጡበትና ይሳለቁበት ነበር። በእግዚአብሔርም ላይ ኃጢአት ማድረጋቸውን ቀጠሉ። ወደ መርከቢት ውስጥ እንኳን ለመግባት ጥያቄ አላቀረቡም። በማጠቃለያ ሁሉም እንስሳትና ወፎች ገብተዋል ወደ መርከቢቱ ናግባ። እግዚአብሔር ኖን ጠራው። አንተም ቤተሰቦችም ግቡ ተባለ። ኖ ሚሱ፣ ሶስቱ ልጆቹና ሚሶቻቸው እንዲገቡ ተደርጓል። ከዚያም እግዚአብሔር መርከቡን ከውስጥ ዘጋው! ከዚያም ዝናብ ዘነበ። ታላቅ ጎርፍም በምድር ላይ ለአርባ ቀንና ሌሊት በምድር ላይ ነበር። የጎርፉም ውሃ ከተሞችንና መንደሮችን ሁሉ አጥልቅልቆ ነበር። ዝናብ መዝነቡንም ካቋረጠ በኋላ ተራሮች በውሃ ተሞልተው ነበር። እስትንፋስ ያለው ነገር ሁሉ ሞቷል። ውሃውም ከፍ ባለ ጊዜ መርከቢቱም በውሃው ላይ ተንሳፎ ነበር። የተጨናነቀና ክፍተት የሌለው ይሆን ይሆናል ነገር ግን መርከቢቱ ኖሆን ከጥፋት ውሃ ከልለዋለች። ከአምስት ወራት የጥፋት ውሃ ወይም ጎርፍ በኋላ እግዚአብሔርም ደረቅ ንፋስ ወደ ምድር ላከ። መርከቢቱ በአራት ተራራ ከፍታ ላይ ለማረፍ ችላለች። ውሃውም እስኪቀንስ ድረስ በመርከቢቱ ውስጥ ኖ ለአርባ ቀናት ያህል ቆይቷል። ኖሆም በመስኮት በኩል ውሃ መቀነሱንና አለመቀነሱን ለማረጋገጥ በመስኮት እርግብ ላከ ለማረፍ እንኳን የሚሆን ደረቅ ስፍራ እንኳን አላገኘችም። ስለዚህ ተመልሳ ወደ ኖ መጣች። ከሳምንት በኋላ ኖ እንደገና ሞከረ። እርግቧም የወይራ ዝንጣፊ በአፏ ይዛ እንደገና ተመልሳ ወደ ኖ መጣች። በቀጣዩም ሳምንት እርግቧ ሳትመለስ ስትቀር ምድሪቱ ደረቅ እንደሆነችና ውሃውም እንደደረቀ አስተዋለ። እግዚአብሔርም ለኖ ከመርከቢቱ የሚወጡበት ጊዜ እንደሆነ ነገረው። ኖኅና ቤተሰቡም እንስሳቱም በሙሉ ከመርከቢቱ ወጡ። ኖህ የተሰማው ስሜት በጣም የሚገርም ነው። እሱም የመሠዊያ አጸድ ሠራ። እሱም ቤተሰቡን ከጥፋት ውሃ ያዳነበትን በማሰብ መሠዊያ አዘጋጀ። እግዚአብሔር ለኖህ ቃል ኪዳን ገባለት። ዳግመኛ የሰው ልጅ በኋላ ለማጥፋት እግዚአብሔር ቃል ገባ። እሱን እንዲያስቡትና እንዲያስታውሱት ቃል ኪዳን ገባ። ቀስተ ደመናው የእግዚአብሔር የቃል ኪዳን ምልክት ነው። ኖህና ቤተሰቦቹ ከጥፋት ውሃ በኋላ አዲስ እርምጃዎችን ጀምረዋል። በዚህ ጊዜ የኖህ ዝርያዎች ኖህና ታላቁ ጎርፍ። ይህ ታሪክ የሚገኘው የእግዚአብሔር ቃል በሆነው መጽሐፍ ቅዱስ ውስጥ ኦሪት ዘፍጥረት ከምዕራፍ ስድስት እስከ አስር ነው። የቃልህ ፍቺ ያበራል። መዝሙረ ዳዊት መቶ አሥራ ዘጠኝ ቁጥር መቶ ሰላሳ መጨረሻ። ይህ የመጽሐፍ ቅዱስ ታሪክ የሚያስምረን ግሩም ስለ ሆነው አምላካችን እግዚአብሔር እኛን በመፍጠሩ እሱን እንድናውቀው ነው። እግዚአብሔር ኀጢአት ብሎ የሚጠራውን ክፉ ነገር እንዳደረግን ያውቃል። የኀጢአት ደሞዝ ሞት ነው። ነገር ግን እግዚአብሔር በጣም ስለወደደን አንዱንና ብቸኛ ልጁን ለቀራኔው መስቀል ሞት አሳልፎ በመስጠት እንዲሞትና የኀጢአታችንን ዋጋ በእኛ ምትክ በመሞት እንዲከፍል አደረገው። ኢየሱስ ከሞት ከተነሳ በኋላ በምድር ላይ ቆይቶ ወደ ሰማይ ወደ አባቱ አረገ። ያላመንን እኛም በኢየሱስ አዳኝነት ብናምን እና ኀጢአታችንን ይቅር እንዲለን ብንለምነው ይቅር ይለናል። ደግሞም ያደርገዋል። እሱ በእኛ ውስጥ ይኖራል፣ እኛም በርሱ ውስጥ ለዘላለም እንኖራለን። አሜን። ይህ እውነት እንደሆነ ካመናችሁ እግዚአብሔርን እንዲበሉት። ጌታ ኢየሱስ ሆይ አንተ አምላክ እንደሆን ካምናለሁ። ነገር ግን ለእኔ ኀጢአት ለመሞት ስትል ሰው ሆነ። አሁን ደግሞ ሕያው ነ። እባክ ወደ ሕይወቴ ግባ። ኀጢአቴን ይቅር በል። በዚህም አዲስ ሕይወት አሁን ይኖረኛል። አንድ ቀን ካንተ ጋር ለዘላለም ለመኖር ወደ አንተ መጣለሁ። ላንተ እንድኖርና እንደ ልጅ እንድታዘዝ እርዳኝ። አሜን። በየዕለቱ መጽሐፍ ቅዱስን በማንበብ ከእግዚአብሔር ጋር ተነጋገር። ዮሐንስ ሦስት ዐሥራ ስድስት